ወይዘሪት ነኢማ ሙዘይን የረመዳን ጾም ከተጀመረ ወደ ሶስተኛው ሳምንቱ እየተቃረበ ነው። ለመሆኑ ጾሙ ምን ይመስላል? እንዴት እየሄደ ነው? ጾሙ በመጀመሪያ በጣም አመሰግናለሁኝ ረመዳንን በተመለከተ እኔን እዚህ ስለጋበዛችሁኝ በጣም ነው የማመሰግነው። ጥሩ እየሄደ ነው። አውስትራሊያ አሁን ዊንተር ነው፣ ቀኑ በጣም አጭር ነው። ብዙም የሚያደክም ነገር የለውም። በጥሩ ሁኔታ እየሄደ ነው ያለው ማለት ነው። ረመዳን በጣም ቆንጆ ነው። ይህ ጾም ዓለም አቀፋዊ የሆነ ገጽታ አለው። ለመሆኑ የረመዳን ጾም በኢትዮጵያ ሲጾምና እዚህ አውስትራሊያ በሚጾምበት ሰዓት ምን የሚታይ ልዩነት አለ? በዚህ ያለው ሁኔታ አካሄዱ፣ ስርዓቱ ምን ይመስላል? አንድነቱ፣ ልዩነቱ ምን ይመስላል? እንዳልሽው ኢንተርናሽናሊ አንድ የሆነ ገጽ አለው እንደ ኢስላም ማለት ነው። ግን እኛ ከሀገርሽ አንድ ተወልደሽ ካደግሽበት ሀገር ተለይተሽ ወተሽ የሆነ ሀገር ስደት ላይ ስትኖሪ የተለየ የምታገኙ ነገር ይኖራል ማለት የአየሩ ለውጥ ይኖራል። የምትኖሪበት ሀገር ባህል ልዩነት ይኖራል እና አገር ቤት ስትሆኚ ረመዳን He ወይዘሩ ራሱ ረመዳን እንደሆነ ይነግርሻል። ግር ግሩ እኛ እንደ ኢትዮጵያ ደግሞ በጣም ነው በዓላት ሲመጡ ልዩ የሆነ ባህሎች አሉን ና እንቅስቃሴው አየሩ፣ ወይዘሩ ሁሉ ነገሩ በዓል መሆኑ ረመዳን መሆኑ የሚገልጽልሽ ነገር አለ። እዚህ ያው ወይ ከሚዲያ ስትሰሚ ወይ ረመዳንን የሚያከብሩ ሰዎች ጋር ስትቀላቀይ ካልሆነ በስተቀረ ረመዳን የሚመስል ነገር ምንም የምታየው ነገር የለም። እና አገር ቤትና እዚህ ያለው ልዩነት ያው አገር ቤት በደንብ ታውቂዋለሽ። በቃ ሁሉ ነገሩ ይነግርሻል። አካባቢው፣ አየሩ፣ ወይዘሩ ይነግርሻል። እዚህ ምንም የሚነግርሽ ነገር የለም አንቺ ራስሽ ፈልገሽ ወደዛ አካል ሄድሽ በስተቀር እና ልዩነቱ ይሄ ነው። በተረፈ ያው ግን የምናደርገው ነገር ተመሳሳይነት አለው አገር ቤት መጾም ነው፣ እዚህም መጾም ነው። ምዛ የምታደርጊውንም እዚሁ ታደርጊያለሽ። ግን የበለጠ ደስታ የሚሰጥሽ ና እርካታ የምታገኙ አገር ቤት ከቤተሰብ ጋር ሆነሽ በምታከብሪበት ሰዓት የተለየ ስሜት ይሰጥሻል፣ ስሜት ይፈጥርልሻል። ይሄን ይመስላል። እንደሚታወቀው ኢትዮጵያውያን ወይም ትውልዳ ኢትዮጵያውያን ያሉበት ሀገር የእምነት ቦታዎቻቸውን በመመስረት አማኒዎቻቸው እዛ እየሄዱ ጸሎቱንም ፕሮግራሙንም የሚካፈሉበት ሁኔታ አለ በ በማህበረሰብ ደረጃ የሚሆን በእምነት ቦታዎች ደረጃ ማለት ነው። እዚህስ ያላችሁ በሜልበርን የምትገኙ የእስልምና እምነት ተከታዮች ተገናኝቶ ኢትዮጵያ ውስጥ ያለው ባህሉን እዚህም በመድገም ደረጃ አብሮ በማፍጠር የሚሆን አብሮ በመብላት አብሮ የተለያዩ ነገሮችን በማድረግ የምትሳተፉበት ሁኔታ አለ? አዎ፣ አለ። ማለት እኛ እንደ ኢትዮጵያውያን የቢላል ኮሚኒቲ የሚባል አደረጃጀት አለን። የቢላል ኮሚኒቲ ኢትዮጵያውያንን ብቻ ያሰባሰበ ነው እና እንደውም ረመዳን ላይ ለየት ያለ ትኩረት ይሰጣል። የአደረጃጀት በየዓመቱ ረመዳን በየሳምንቱ አንድ ላይ አባላቶቹ በአጠቃላይ ተሰባስበው የኢፍጣር ፕሮግራም ያደርጋሉ። ያንን ኢፍጣር ሰዎች ራሳቸው አንዳንዴ ስፖንሰር የሆኑ ለአባላቱ በአጠቃላይ የአፍተር በራሳቸው ወጪ አድርገው ሰዎችን የሚጋብዙበት አጋጣሚ አለ። አንዳንድ ጊዜ ደግሞ አባላቱ ራሱ ከየቤቱ የኢፍጣር ያዘጋጀውን ምግብ እያመጣ የሆነ ሞል እየተከራ ሳየን አንድ ላይ ኢፍጣር የምናደርግበት ልጆችን አንድ ላይ ያሰባስበን ኢንጆይ የሚያደርጉበት አጋጣሚ አለ ጸሎትንም አንድ ላይ የምናደርግበት አለ እንደ ኢትዮጵያውያን ማለት ነው ከዛ ውጭ ግን ጀነራሊ ጠቅላላ ሙስሊሙ ህብረተሰብ በየአካባቢው ወይ በሚገኝ መስጅድ ውስጥ እየሄደ የጸሎት ስነ ስርአቱን የሚያደርግበት ፕሮግራም በየአመቱ ረመዳን ላይ በጣም በከበረ ሁኔታ ነው ሜልበርን ውስጥ የሚከበረው ረመዳን ልዩ ቦታ የሚሰጠው ነው ስትሄጂ ነው ያንን ነገር የምታገኙ ከቤት ከወጣሽ አለ ኢንቫይሮመንቱ አለ የረመዳን ኢንቫይሮመንት ግን የማትንቀሳቀሽ ከሆነ ብዙ የምታዩ ነገር የለም። በተለይ ደግሞ ረመዳንና ሴቶች ያላቸው ግንኙነት ምን ይመስላል? ጾሙ በእርግጥም ለሴቶች ወይም ለወንዶች ተብሎ የተሰራ ባይሆንም ያ ሁሉም በአንድ ላይ የሚያደርገው ነው። ነገር ግን በጾሙ ወቅት የሴቶች ድርሻ ምን ይመስላል? የተለየ ተሳትፏቸው ወይም ደግሞ ከሴቶች የሚጠበቁ ነገሮች ምንድን ነው በዛ ሰዓት? አዎ አለ በጣም ማለት እ እንጃ እንግዲህ፣ እንደ ባህልም ሆኖ ሊሆን ይችላል። ማለት ረመዳን የሴቶች ሚና በጣም ከፍተኛ ነው። ማለት እንደ ኢትዮጵያውያን ብቻ ሳይሆን ጀነራሊ ስታዩ ሙስሊሙ ማህበረሰብ ማህበረሰብ ስፔሻሊስት ሴቶች ረመዳን ሲመጣ በጣም ትልቅ የሆነ ሚና ነው የሚጫወቱት። በጣም ተጽዕኖ ይደርስባቸዋል፣ ማለት በስራ ብዛት። ማለት ያም ተገደው ሳይሆን ፈልገው የሚያደርጉት ነገር ነው። እና ለምሳሌ በረመዳን ሾፒንግ ማድረግ አለ። ማለት ረመዳን ከመድረሱ በፊት ነው ሚናቸው የሚጀምረው የሴቶቹ። ለምሳሌ ወሩን ሙሉ የማይበላሹ ምግቦች ፍሪ ውስጥ የማስቀመጥ ምክንያቱም በጣም ቢዚ ስለሚሆኑ ኩክ በማድረግ ነው በብዛት ጊዜያቸውን የሚያሳልፉት፣ ወይም በጸሎት ወይም መስጅድ በመሄድ ነው ወሩን ሙሉ የሚያደርጉት እና ያንን ረመዳን ከመግባቱ በፊት ሾፕ በማድረግ ያንን ትልቅ ስራ ይሰራሉ። ሌላው ደግሞ የቤት ጽዳት ቤትን በማጽዳት ቤት በማጽዳት ሲባል፣ ያው በየጊዜው የምናጸዳው ጽዳት እንዳለ ሆኖ ግን ረመዳን ሲመጣ ለየት ያለ ጽዳት ይደረጋል። እንደ አጠቃላይ ግድግዳን የማጽዳት ምንጣፎች የማጽዳት ሁሉን ነገር ክሊን የማድረግ ስራዎች ይኖራሉ እና ሴቶች ፍላጎታችን ይጨምራል የዛኔ ረመዳን ሲመጣ ቤትን የጣም የማጽዳት ና የመቀየር ግድግዳ ከለሩኑ ላይ የመቀየር ነገሮች አሉ። ከዛ ውጭ ምግብ ማዘጋጀቱ በራሱ ረመዳን ሳይገባ ነው የሚጀምረው። ለምሳሌ እንደ ሳምቡሳ አይነት ነገር እንደዚህ የሚጠባበሱ ምግቦች ፍሪጅ ውስጥ ለማስቀመጥ ረመዳን ከመግባቱ በፊት ሾፕ ካደረግን በኋላ እነዛን ነገሮች ሰርተን ረመዳን ሳይገባ ፍሪጅ ውስጥ ፓክ የምናደርግበት አጋጣሚ አለ ስለዚህ ረመዳን ከመግባቱን በፊትም ሆነ ከገባ በኋላ ሴቶች በጣም ትልቅ የሆነ ሚና ነው የሚጫወቱት በጣም የስራ ጫና ይበዛባቸዋል ቤተሰቡ ያው የሚረዳቸው ሊኖር ይችላል ላይኖርም ይችላል እንደ ሁኔታው ነው ያው ስራ ያላቸውም ሴቶች ይኖራሉ ከረመዳን ጋር በጣም ቢዚ ነው የሚሆኑት ልጆችን ትምህርት ቤት ፒክ ማድረግ ድሮፕ ማድረግ አለ ከትምህርት በኋላም ደግሞ ሆምወርክ ክለብ የማወሰድ አለ እንደዚሁም የተለያዩ አክቲቪቲዎች አሏቸው የስፖርት ክለብ እንደዚያ አይነት ቦታዎች የማድረስ የመውሰድ የማምጣት አለና ከረመዳኑ ጋር ያው በጣም ብዙ ጫና አለ ነገር ግን እንደዛም ሆኖ ረመዳን ማለት በጣም የሚወደድ እየደከመን ወዲያ ወዲህ እያለን ኢንጆይ የምናደርግበት ወር ነው በጣም እየተደሰትን ነው እየደከመን የምናሳልፈው ያው ጫና ቢኖረውም ግን ሴቶች በአጠቃላይ ረመዳን ሲመጣ ደስተኞች እና ነጣ ብለው የሚሳተፉበት በጣም በፍቅር ሴሌብሬት የሚደረግ ወር ነው በሙስሊሞች ዘንድ ማለት ነው እንግዲህ ቀደም ሲል እንደጠቃቀሹ በተለይ ሴቶች በብዛት በምግብ ስራ የሚጠመዱበት እንደሆነ ገልጸሸዋል። ለመሆኑ አንቺስ እዚህ በምትኖሪበት በሜልበርን በተለየ ሁኔታ በአብዛኛው ደስ ብሎኝ ሰራዋለው ብለሽ የምትዩ የምግብ አይነት ምን ይመስላል? አሰራሩስ? በዚህ አጋጣሚ ከመሰነባበታችን በፊት ስለ አንዱ ብትገልጭልን። እንግዲህ በረመዳን በአብዛኛው ሙስሊሙ ህብረተሰብ ለየት ያሉ ምግቦች የሚያዘጋጅበት ወር ነው። በተለይ የሚጠባበሱ ምግቦች ይበዛሉ፣ በሰዎች ዘንድ የሚወደዱ ናቸው። እነዚህ የሚጠባበሱ ምግቦች ለመብላት ራሱ ምቹ ናቸው። እና ያ ስለሆነ ለምሳሌ ኢትዮጵያ አካባቢ የሳምቡሳ የተለያዩ ነገሮች ይደረጋሉ። አብዛኛው ወደ አረቡም አካባቢ ይደረጋሉ። እኔ ግን አሁን በግሌ የማደርገው ስፔሻሊ አውስትራሊያ ከመጣሁ በኋላ ትንሽ ከዘይት ጋር ብዙ ክኒቲኪነት የሌላቸው ምግቦች አደርጋለሁኝ። ምክንያቱም ለጤናም፣ ለተለያዩ ነገር ችግሮች አሉ ስለማሰብ ራሴ የማዘጋጀውን ነገሮች አለሁኝ እና ረመዳን ላይ በዚህ አጋጣሚ ነቢዩ መሐመድ ስለ ላሁ አለይሂ ወሰለም ማንኛውም የጾመ ሰው ማለት ነው ጾሙን ከማግደፉ ምንም ነገር ከመብላቱ በፊት ንጹህ ውሃ እንዲጠጣ ወይንም ደግሞ ቴምር እንዲበላ ነው የሚያዙት። እና አሁን አሁን እንደውም የጤና ባለሙያዎች የጾመ ሰው መጀመሪያ ውሃ እንዲጠጣ የሚያዙበት አጋጣሚ አለ። ወይንም ደግሞ ኩክ ያልተደረጉ ምግቦች፣ ፍራፍሬና ተክል ተመራጭ እንደሆነ የሚነገርበት አጋጣሚ አለ። ከዛ አንጻር ያን ያንንም ከመስማት አንጻር እኔ አሁን ራሴ ቤቴ ውስጥ ለቤተሰቦች የማዘጋጀው ለራሴ የማዘጋጀው የአፍጋኖች ባህላዊ ምግብ አለ ማለት ስፔሻሊ በወሩ ሙሉ ረመን ላይ የሚያዘጋጁት ነው። ልክ እኛ ኢትዮጵያ ውስጥ ሳምቡሳ እንደምናዘጋጀው እነሱ ቦላኒ ይባላል እና ቀለል ያለ ምግብ ነው። ትንሽ ጊዜ ይፈጃል ግምጃን ለመስራት ግን ረመዳን ላይ ለመብላት በጣም ቀላል ነው። እና አፍጋኖች ቦላን ይሉታል። ቱርኪሾች ጎዝለማ በሚል ነው ስሙን የሚጠሩት። እና አሰራሩ መጀመሪያ እንደ ቂጣ ነገር ነው። እንደ ቼፓቲ ነው የሚዘጋጀው። ያ ቼፓቲ ሁለት ኩባያ ፕሌን ፍላወር እናዘጋጃለን። ከዛ አንድ ከግማሽ ኩባያ ሆልሜል ሜል ፍላወር አንድ ከግማሽ የሻይ ማንኪያ እርሾ፣ አንድ የሻይ ማንኪያ ጨው፣ አንድ የሻይ ማንኪያ ኦሊቭ ኦይል እናዘጋጃለን። ከዛ ሁለት ኩባያ ለብ ያለ ውሃ፣ እነዚህን በአጠቃላይ አንድ ላይ እንቀላቅለን እናቦካና ከዛ ጎድጎድ ባለ ሳህን በፕላስቲክ ራፕ ሸፈን አድርገን እናስቀምጣለን። በመቀጠል ሌላ የሚዘጋጁ ነገሮች አሉ። ያኛው ኩፍ እስከሚል ድረስ ትንሽዬ ደቂቃ አንሰጠውና ሌላ የሚዘጋጅ አለ እሱን እስክናዘጋጅ ከፍተኛ ሬዲ ይሆንልናል ማለት ነው። እነዛ ሌላ የምናዘጋጀው ትንንሽ የሆኑ በጣምም ያነሱ ሳይሆን መካከለኛ ሚዲየም የሆኑ ድንቾች እንልጥና እንቀቅላለን። ያንን የቀቅል ነው በጣም ሙክክ ሳይል በጣም ሳይበስል ማለት ነው። ካሮት በምንፈቀፍቅበት መፈቅፈቂያ ድንቹን እንፈቀፍቃለን። ከዛ የተላጠ ሶስት ፍሬ አካባቢ ነጭ ሽንኩርት በዛው በመፈቅፈቂያው እዛው ድንቹ ላይ አድርገን እንፈቀፍቃለን። ስፕሪንግ ኦኒየን ስራ አለ አደለ? አንድ ስር አጥበን እንክትፍና ከዛ ከድንቹ ጋር እንቀላቅለዋለን። ከዛ በኋላ አንድ የሻይ ማንኪያ ኮሪያንደር ፓውደር አንድ ከግማሽ የሻይ ማንኪያ ብላክ ፔፐር አንድ ከግማሽ የሻይ ማንኪያ ጨው አንድ ከግማሽ የሻይ ማንኪያ በርበሬ የተፈጨው ሳይሆን የሀገር ቤቱ በርበሬ የተፈጨው ሳይሆን እንደዚህ ሸርክት ተብሎ የሚፈጭ ኢንዲያን ሾ ይገኛል እዚህ ሀገር እና እሱን አድርገን እንቀላቅለዋለን። ሶስት የሻይ ማንኪያ ውሃ አድርገን አጠቃላይ ከቀላቀልን በኋላ መጀመሪያ ዘጋጅተነው ወደነበረው ወደ ነበረው ቼፓቲ ማለት ቂጣውን ኩፍ ያለውን ሊጡን በንጹህ ቦታ ላይ በሚመች ቦታ ላይ አስቀምጠን እንዳምጠዋለን ማለት ነው። ከዛ አንድ በአንድ በትንሽ ሰዎች እንደ ኳስ አድርገን እናድበለብለውና ከዛ በኋላ ያንን አንድ በአንድ እያነሳን በማዳመጫ ካዳመጥን በኋላ ካዘጋጀ ነው እነዚህ ተቀላቀለው ድንች ጋር በማንኪያ እያነሳን የተዘጋጀው ቼፓቲ ቂጣው ላይ በማንኪያ መሐል ላይ እንዘረገዋለን። ከዛም በተዘረጋው ቼፓቲ ድንቹ ሙሉ በሙሉ በፈለግ ነው አይነት ከቨር እናደርገዋለን። ብዙ ጊዜ የሚመረጠው ግን ሼፑን አቀማመጡን በሶስት አንግል ሼፕ አድርጎ ሲሸፈን ለአይንም ውበት ይሰጣል። በመቀጠል በጣም ባልጋለ መጥበሻ ላይ የገለባበጥን በብረሽ ነገር ዘይት እየቀ የሚገባን ከለሩ ብራውን እስከሚሆን ድረስ ማፍሰል ነው። በሁለቱም ሳይድ ማለት ነው። የሚጠበስ አይደለም፣ የሚጠበስ አይደለም። በቃ ያን ለመሸሽ ነው ከዘይት ይሄ ጥብስ እንደ ሳምቡሳ አይነት ነገሮችን በቃ እነሱን ለመሸሽ ነው። ይሄን ነገር አሁን በረመዳን ለራሴም ለቤተሰቦች የመጠቀመው እና ብዙ ሰዎች አሁን ይሄን እየተጠቀሙ ነው ያሉት ምክንያቱም በዘይት የሚጠባበሱ ነገሮች አደጋቸው እየበዛ በሽታ እያመጡ ስለሆነ ሰው ወደዚህ አይነት ነገር እየገባ ነው። እና በሁለቱም ሳይድ ብረሽ እያደረግን እንደ ዘይት ነገር እየቀባን ከላይ ከለሩ ብራውን እስከሚሆን ድረስ እንገለባብጠዋለን። ያን ከሆነ በኋላ መጨረሻ ላይ አውጥተ ትኩስ እንደሆነ ነው የሚበላው በጣም ጣፋጭ ነው ሰው በሚፈልገው አይነት መልኩ ማለት ነው በዮገርት ከፈለገ በዮገርት ነጻ ሁነሽ ደስ ብሎ ሻፒታይትሽ ተከፍቶ የምትበዩ ቀለል ብሎሽ የምትበዩ አይነት ምግብ ነው እና ቦላኒ ይሉታል አፍጋሮች እኔ ይህን ወደዋለሁ ለአድማጮችም ይህን ቢያደርጉ ለጤናቸውም ለቤተሰብም በጣም ሄልዚ የሆነ ምግብ ነው ብዬ በዚህ አጋጣሚ መጋበዝ እፈልጋለሁኝ ይህን ይመስላል እኔ የማዘጋጀው ምግብ በጣም ነው የማመሰግነው ወይዘሪት ነኢማ ሙዘይን ከሜልበርን የረመዳን ጾምን ምክንያት በማድረግ ስለ የሴቶችንም ድርሻ እንዲሁም ደግሞ የምግብ አሰራርን ስለነገርሽን በጣም ነው የምናመሰግነው። መልካም የጾም ጊዜ ላንችና ለቤተሰቦችሽ እንዲሁም ደግሞ ለተቀሩት ለእስልምና እምነት ተከታዮች ሁሉ እንመኛለን። መልካም ጊዜ በጣም በጣም። እኔም በጣም ነው የማመሰግነው። በዚህ አጋጣሚ ለመላው የሙስሊሙ ህብረተሰብ እንኳን ለአንድ ሺ አራት መቶ ሰላሳ ስምንተኛው የረመዳን ጾም አደረሳችሁ እያልኩኝ እኔም እናንተንም የዝግጅት ክልፍሉንም በጣም ነው የማመሰግነው። ማርታ ለኤስቢኤስ ራዲዮ ማርታ ጸጋው።